በዕድሜ ባለጸጋ የሆኑ አረጋውያንን በማግለል የሚደረገውን አድሏዊ አመለካከቶች ለማስቀረት በአይነቱ የመጀመሪያ የሆነውን በዓለም አቀፍ ደረጃ የዕድሜ ዋስትና እንቅስቃሴ የሚለውን መርህ በተባበሩት መንግስታት ተቀባይነት አግኝቶ ከምዕተ ዓመቱ ግቦቹ ውስጥ አንደኛውን ስፍራ በመያዝ ተቀባይነት ማግኘቱ ተገለጸ። በአፍሪካ ደረጃ ከአራት ዓመታት በላይ ያስቆጠረውን የመርህ ክርክር በህብረቱ፣ እንደ ማንኛውም የሰብአዊ መብት ድንጋጌዎች በኮንቨንሽኑ በኩል እውቅና አግኝቶ ወደ ተግባር ለመግባት የሚያበቃውን የፕሮቶኮል ሰነድ ተፈረመ። ግንባር ቀደም ሆኖ ከመሰረቱ በመታገልና በማቀነባበር ያስተባበረው ሄልፕ ኤጅ ኢንተርናሽናል የተባለው ድርጅት ነው። የሰው ልጅ ወንድም ሆነ ሴት የእድሜ ባለጸጋ ለመሆን የታደለበትን መብቶቻቸው እንዳይደፈሩ እና የህብረተሰቡ አካል በመሆን እንዲታቀፉ በማድረግ ላይ የሰራ አካል ነው። በዚሁ መሰረት ነው ከብዙ ውጣ ውረድ በኋላ የአፍሪካ ህብረት የሰብአዊ መብቶች ኮሚሽን የመግባቢያ ሰነዱን ያጸደቀው። የሄልፕ ኤጅ ኢንተርናሽናል ዳይረክተር ፕራፉላ ሚሽራ ያሰሙት የአፍሪካ ህብረት ይህንን አዲሱን የመግባቢያ ሰነድ በመፈረሙ ስራውን ያቃለዋል። የእኛም አስተዋጽኦ ቢታከልበትም ይህ የዚህ ዓመት ስምምነት በሚቀጥለው ሶስት ወራት ጊዜ በኒውዮርክ ከተማ በሚካሄደው የመንግስታት ግብረ ኃይል ላይ ለምንሰራበት ፈርቀዳጅ ይሆናል። በመቀጠልም በአፍሪካ ህብረት የማኅበራዊ ጉዳዮች ኮሚሽነር ዶክተር ሙስጣፋ ሲዲኪ ካሎሎ ያከሉበት የዕድሜ አረጋውያን በስራ ዓለም ውስጥ ያካበቱትን ልምድ ለህብረተሰቡ ቢያካፍሉ እራሳቸውም ቢሆን የሚረጋጉበት ሁኔታ ነው የሚፈጠረው። ለዚህ እንግዲህ መድረኩ ይመቻቻል ማለት ነው። በጃፓን ሀገር ያስተዋልኩት ቢኖር የሁለተኛ ጊዜ እድል የሚል እቅድ አላቸው። ጤነታቸው ተጠብቆ በያሉበት የሥራ ተሳትፎ ያደርጋሉ። በአፍሪካ ስለ ወጣቱ ሥራ በምናደርገው ትግላችን ውስጥ የሽማግሌዎቹም ተካቶበት አገልግሎት የሚያበረክቱበት እድል ይከፈታል። በዘርፉ ከፍተኛ ባለሙያ የሆኑት በፊርማ ስርዓቱ ላይ የተካፈሉት አቶ አያሌው ጌታቸው ያላቸው አመለካከት በእንግሊዝኛው ኢትስ ፕሮቶኮል ቱ ዘ አፍሪካን ቻርተር ኦን ሂውማንስ ኤንድ ፒፕልስ ራይትስ የሚባለው የአፍሪካ የሰዎችና ሰብአዊ መብቶች ቻርተር አለ። ለዛ ቻርተር የተቋቋመ ፕሮቶኮል ነው። እናም በልዩ መልኩ የእድሜ ባለጸጎችን ማለትም በተለይም ደግሞ ከ60 ዓመት በላይ የሆኑ የእድሜ ባለጸጎችን የተመለከቱ መብቶችና ግዴታዎችን ወይም ደግሞ ይህንን ፕሮቶኮል የሚያጸድቁ ሀገራት ሊያስፈጽሟቸው የሚገቡትን ግዴታዎች የሚደነግግ የሚዘረዝር፣ የሚያብራራ የህግ የሚያደርግ አካል ነው በተናጠል እያንዳንዱ ሀገር ይህንን የሚመለከት የራሱ የሆነ መዋቅር አለው ይሄኛው ስምነት ምንድን ነው የሚጨምሩ ላልኳቸው የተለያዩ ሀገሮች እንግዲህ የተለያየ አይነት ህጎች፣ ድንጋጌዎች፣ መርሆች ሊኖራቸው ይችላሉ። ግን በዓለም አቀፍ እና በአካባቢው ሪጂናል ኢንስትሩመንት የምንላቸው በዓለም አቀፍ ደረጃ ሊሆን ይችላል፣ በአህጉራዊ ደረጃ ሊሆን ይችላል። የሚቋቋሙ የህግ ማዕቀፎች ተመሳሳይ የሆኑ መርሆችን የሚደነግጉ ሲሆኑ እነዛን የህግ ማዕቀፎች የሚያጸድቁ ሀገሮች ከተደነገጉት ጠቅላላ መርሆች ጋር ወይም ተመሳሳይ መርሆች ጋር ህጎቻቸውን እንዲያስማሙ ፖሊሲዎቻቸውን እንዲያስ እንዲያስታርቁ የተለያዩ ድንጋጌዎችን ይሰጣሉ። ሰብአዊ መብትን በተመለከተ ትትል ይደረግባቸዋል። ይህንን ፕሮቶኮል ብታጸድቅ እንደገና በአህጉራዊ ደረጃ በነዛም ስር በተቋቋሙ የአስፈጻሚ አካላት የሚከታተልበትን ስርዓት ይደነግጋል። ዘላ ኃይለ ጊዮርጊስ ለዶችቬለ ራዲዮ ከአዲስ አበባ